ጥረት እያደረጉ ከሚገኙ ጥቂት ሬስቶራንቶች መካከል የአንደኛው ባለቤት የሆኑትን አቶ ሰለሞን በቀለ ነው የምሽት እንግዳችን ናቸው። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ያመራለው የምስልና ድምፅ ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችን አምሹ። ወደ ቀዳሚ መሰናዶ ልሻገር። ዊስካንሰን ኢትዮጵያን ከሚኖሩባቸው የአሜሪካ ግዛቶች መካከል አንዷ ናት። የመካከለኛው ምዕራብ ቀጠና አካል በሆነችው ግዛትና አካባቢዋ የኢትዮጵያን ባህላዊ ምግቦች እንዲሁም ጣም ከባህሏ ጋር አብረው ለማስተዋወቅ ጥረት እያደረጉ የሚገኙ በጣት የሚቆጠሩ ሬስቶራንቶች ይገኛሉ። ከእነዚህ መካከል አንዱ በሚልዋኪ ከተማ የሚገኘው አለም የኢትዮጵያ መንደር የተባለው ነው። በቅርቡ ወደ ከተማዋ ባቀናንበት ወቅት ጎራ ብለን ጎብኝተነዋል። እንቅስቃሴ ከሚበዛባቸው የሚልዋኪ ከተማ ጎዳናዎች አንዱን ተጎራብቶ ለዓመታት ቆይተዋል። አመሻሹን ነፍስ የሚዘራበት ልዩ ማጀት የኢትዮጵያን ጣዕም ናፍቀው የሚመጡትን ሁሉ ለማስተናገድ ሥራ ይበዛበታል። ልክ እንደ ዛሬው። ወይዘሮ ሙሉ ሀብተ ስላሴ የሙያውን ነገር ሲጠበቡበት ባለቤታቸው አቶ ሰሎሞን በቀለ ወደ ሬስቶራንቱ ብቅ የሚሉ አሊያም ከቤታቸው ሆነው የሚያዙ ደንበኞችን ማስተናገድ ይዘዋል። በመካከለኛው ምዕራብ አሜሪካ ዊስካንሰን ግዛት ከሚገኙ በጣት የሚቆጠሩ የኢትዮጵያ ጣም መዳረሻዎች በአንደኛው እንገኛለን። ዓለም ኢትዮጵያን ቪሌጅ መጠሪያው ነው። አቶ ሰሎሞን በቀለ የሬስቶራንቱ ባለቤት ናቸው። أنا أشتغلت في الرسالة على الأرض، وأشتغلت في الرسالة، وأشتغلت في الرسالة، وأشتغلت في الرسالة، في في

ይቻል አገልግሎት መስጠት ከጀመረ ጊዜ ጀምሮ በከተማዋ በሚኖሩ ትውልድ ኢትዮጵያንና በሌሎች ሕዝቦች ዘንድ ሬስቶራንቱ መልካም ምላሽ እንዳገኘ የሚያስታውሱት አቶ ሰለሞን የኢትዮጵያን ምግብ ለመጀመሪያ ጊዜ ለመሞከር ለፈለጉ እንግዶች የመተዋወቂያ እልፍኙ ነው መቆየቱንም ያክላሉ። የዚህ ቤት አንደኛው እንትኑ ጥቅሙ ልበት መሰለ ብዙ አዳዲስ ሰዎች መጣፉ ኢትዮጵያ ምግብ ቀምሰው በመጀመሪያ ጊዜ እንግዲህ እንኳን እንደሚያወላ ያያዩ አበላሉ የሚከርማቸው ለለም በእጅ የምትበላው ያለ ማንሻ ያለ ሹካ ወጡን ብቻ በማንኪያ ምስቋሉ እና አንድ የቀመሱ በኋላ ደግሞ ጉዴት የማያወጡ ሰዎች አሉ። በየሳምንቱ አሁን ስረንጆች አሉ። በየሳምንቱ ክትፎ የሚያዙ በየአይነቱ የሚያዙ ዶሮ ወጥ የሚያዙ፣ ሁሉም በየፊናው ብቻ የለበዳቸው ምግቦች አገር እና በጣም በጣም በጣም በጣም እንደ አስተማሪም ሆነናል። እንደ ኢትዮጵያ ምግብ በማስተዋወቅ ጋ እንደዚህ አይነት ምግብ ተለያየ የተለያየ አይነት ቪጋን ነው የምንለው የጾም ምግብ ስለው በጣም ተወዳጅ ነው እና በጣም ሬስቶራንቱ ኢትዮጵያና ኢትዮጵያውያንን በበጎ ለማስነሳት ያለውን አቅም የተረዱ የሚመስሉት ባለቤቶቹ ከትናንሽ ባህላዊ መገልገያ ቁሳቁሶች ጀምሮ የቤቱ ገጽታም ሆነ የምግቡ ጣዕም ከሀገር ቤቱ እንዳይርቅ ለዓመታት መጣራቸውን ይናገራሉ። ቤት ነው። ቤቱ ባዶ ነበረች። ሌላ ሬስቶራንት ነበረች።

እነሱን ለማውጣት ችግር ነበረ። የእንጨት ቅርስ ከበር ቤት ያወጣ ስለጠዋር ያለ በጣም በጣም ያስቸግረው ነበረ። ብቻ እንደሚሆን ትሳካልን ብዙ ብር አስከፈለ እና አውተንቲክ ጀንዊን የሆነ ኢትዮጵያ ፊል ያለበት ቅዱስ እንዴት እናመጣለን? እዚህ ደግሞ ሰዎች አሉ የሚሸጡ ዋሽንግተን ዲሲ። ከዚም እናምጣለን። ኢትዮጵያ ምግብና መጠጥ መዳረሻ ከመሆን የተሻገረ ሚና ሲጫወት እንደቆየ በሬስቶራንት ውስጥ ሰዎች ከተዋቸው ማስታወሻዎች፣ ምስክርነቶችና ሽልማቶች ለማየት ችለናል። በተለይ በከተማዋ ቁጥራቸው አነስተኛ ለሆኑት ኢትዮጵያውያንና ትውልድ ኢትዮጵያውያን የማኅበራዊ መርሃ ግብሮች ታዛ ሆኖ ቆይተዋል።

ዋና ነገር እች ከተማ አብዛኛው ያው ደና ተዚህም፣ ብዙ እንዳልኩ ዶክተሮች አሉ፣ ኢንጂነሮች አሉ፣ በዛ በየፊናው ብቻ ተደራጀ ሰው አለ፣ ብዙ ስራ ሚሰራ ሰው አለ። እና በደንብ ማህበርም I am not being in the trade the Association you are with the ዓለም የኢትዮጵያን መንደር ሚልዋኪ ከተማ ውስጥ የሚደረጉ ሰብአዊ እንቅስቃሴዎችን ከሚደግፉት መካከል አንዱ ነው። በተለይ ኑሮ የፈተናቸውን ለማገዝ ዘውትር ዓርብ የከተማዋ ምግብ ቤቶች በሚያከናውኑት ነፃ የምግብ ስርጭት ንቁ ተሳታፊ ስለመሆኑ ይወሳል። የኢትዮጵያና ኤርትራ ምግቦችን ለማስተዋወቅ ባለመው ቴስት ኦፍ ኢትዮጵያ አንድ ኤሪትሪያ ፌስቲቫል ቀንደኛ ተዋንያን መካከልም አንዱ ስለመሆኑ ሰምተናል። የአውሮፓውያኑ 2008 የፋይናንስ ቀውስን የ2020ን የኮቪድ ዘመን ፈተናን የመሰሉትን አልፎ ዛሬ ላይ የደረሰው ሬስቶራንት ከአድማስ ባሻገር የኢትዮጵያን ጣዕምና አብሮነት ስፍራ መሆኑን ቀጥሎ ማየት የባለቤቶቹ ህልም መሆኑን ተረድተናል። ለአሜሪካ ድምፅ ሀብታም ዘዩም ሚልዋኪ ዊስካንሰን። መቀጠል ደግሞ ስመኝሸ ቆየ ትውልደ ኢትዮጵያዊ ጣሊያናዊቷን አርቲስት ሌሊና መሊን ታስታውቀናለች። ዋና ሙያዋ ትወና መሆኑን የምትገልጸው ሌሊያና የጃዝ ስልት ሙዚቀኛ ምናት ወደ መሰናዶ ንሻገር። ሊሊያና መሌ ትውልድ ኢትዮጵያዊ ጣሊያናዊት ተዋናይ፣ ሙዚቀኛ፣ ሞዴል፣ በአጠቃላይ የበርካታ ሙያ ባለቤት ነሽ እና በየትኛው እንደማስተዋውቅሽ አላቅም። ስለዚህ እስኪ አንቺ ራስሽ ይገልጸኛል በምትይው መንገድ ራስሽን አስተዋውቂልን። ሊሊያና ማናት? እኔ ጣሊያናዊ ኢትዮጵያዊት ነኝ። በዋነኝነት የሚገልጸኝ ተዋናይት የሚለው ነው። ተወልጄ ያደግኩት ኢትዮጵያ ውስጥ ጎንደር ከተማ ነው። አባቴ ጣሊያናዊ ነው። በአባቴ ስራ ምክንያት ወደ ሱዳን ሄድን። ስለዚህ እስከ አምስት ዓመቴ ድረስ ሱዳን ነው የኖርኩት። የአፍ መፍቻ ቋንቋዬም አረበኛ ነው። ከአምስት ዓመቴ በኋላ ከቤተሰቤ ጋር ወደ ጣሊያን ሀገር ሄድን። በ14 ዓመቴ ወላጆቼ እንደገና ወደ ኢትዮጵያ እስኪመለሱ ድረስ አብዛኛውን የልጅነት ጊዜን ያሳለፍኩት በጣሊያን ነው። ፐርፎርምድ አት ጃዝ ኢቨንት አት ኢታሊያን ካልቸራል ሴንተር። በቅርቡ በኢትዮጵያ የጣሊያን ባህል ማዕከል ውስጥ የጃዝ ሙዚቃ ኮንሰርት አሳይተሽ ነበር። ባህል ማዕከሉ እንግዲህ በ14 ዓመትሽ ወደ ኢትዮጵያ ስትሄጂ ስለ ጥበብ የተማርሽበት ቦታ ነው እና ከዓመታት በኋላ ተመልሰሽ ለመጀመሪያ ጊዜ ኢትዮጵያዊም ጣሊያናዊም ታዳሚዎች በተገኙበት ሙዚቃ ስታቀርቢ የነበረው ስሜት ምን ይመስላል? እጅግ ልዩ የሆነ ምትሃታዊ ስሜት ነበረው። ምክንያቱም የመጀመሪያ የሙዚቃ ዝግጅቴ ብቻ ሳይሆን ታዳጊ ያለው ከነበረኝ ጊዜ በኋላ ወደ ኢትዮጵያ ስመለስ የመጀመሪያ ነው። ስራዬን እየሰራው ጎን ለጎን እንደገና ተመልሼ በአስራዎቹ እድሜ የነበረኝን የልጅነት ትውስታ እንዳገኘሁ ነው የቆጠርኩት። ስለዚህ ልዩ ስሜት ነበር። የመጀመሪያው ዝግጅቴ ለጣሊያን ኤምባሲ ታዳሚዎች ሲሆን ሁለተኛው ደግሞ በፈንድቃ የጥበብ ማዕከል ነበር። በእንደዛ አይነት ባህላዊ ስፍራ መገኘቴ ለእኔ ክብር ነው። ጣሊያናዊና ና ኢትዮጵያዊ ታዳሚዎች በጋራ በታደሙበት ስፍራ ዝግጅቴን ሳቀርብ የተሰማኝን መግለጽ ይከብደኛል። ሙሉ የመሆን ስሜት ነው የተሰማኝ። እንግዲህ ፈንደቃ በተለይ የኢትዮጵያ ባህል ማዕከል እንደመሆኑ ከኢትዮጵያውያን ታዳሚዎች ያገኘሽው ምላሽ ምን አይነት ነበር? እውነት ለመናገር የታዳሚው ምላሽ በጣም ያስገረመኝ። ምክንያቱም በፈንድቃ ዝግጅቴን ለማቅረብ ስሰናዳ ምን አይነት ተመልካች እንደሚኖር ምን ሊሰማቸው እንደሚችል አላውቅም ነበር። ነገር ግን ቤቱ ሞልቶ ነበር። ከጠበቅኩት በላይ ብዙ ሰው ነበር። በዚያ ላይ በጣም ትልቅ ፍቅር እንዳገኘው ተሰማኝ። እንደ አቅራቢ ታዳሚ ሳይሆን፣ ልክ ትልቅ ቤተሰብ መሀል የተገኘው ነበር የመሰለኝ። ሊሊያና፣ ሙዚቃዎችሽ ሁሉም ጣሊያንኛ ናቸው? አዎ፣ እኔ የጣሊያን ጃዝ ሙዚቃ ነው የሚጫወተው። ግን የሙዚቃ ፕሮግራሙ የተዘጋጀው በዓለም ጃዝ ነው። እኔ በልጅነቴ እናት ያወጣችልኝ ስም አለም ነች ስለነበር ዓለም ያለውን ትርጉም አውቀዋለሁ። ሙዚቃዎቼ የሆነ የአሜሪካ ጃዝ፣ የጣሊያን ጃዝ እና የሙላቱ አስታጥቄ አይነት የኢትዮ ጃዝ አይነት ስሜት ያላቸውና የተለያየ የዓለም ክፍልን የሚነኩ ናቸው ብ አስባለሁ። ስለዚህ ዓለምን የሚወክል ስራ ነው። የጣሊያን ጃዝ ሙዚቃ ምን አይነት ነው? አንድ ሙዚቃ ተጫዋችልን ና አድማጮቻችን ምን አይነት ቅላጼ እንዳለው በተወሰነ መልኩ ይስሙት። እስኪ ደስ ይለኛል። ጣሊያን ውስጥ በጣም ተወዳጅ የሆነውን ሙዚቃ ልጫወት። E perché ti voglio bene, e perché tu hai bisogno di me, anche se non lo sai. Wow, what does that mean? I'm a second love, but I'm the single. I'll tell you one thing If today I'm here, it's because I really care of you, because I really love you. ዛሬ እዚህ ያለሁት ለአንቺ ስለምሳሳ እና ስለምወድሽ ነው። ዛሬ ጥሩ ሆነሽ ማየት የምፈልገው አንቺ ባታውቂውም እኔ እዚህ ያለሁት ስለምወድሽ ነው ነው የሚለው ትርጉሙ። በጣም ደስ ይላል። ቋንቋውን ባንረዳውም አድማጮቻችን ሙዚቃውን እና ዜማው የሚፈጥረውን ስሜት የሚጋሩ ይመስለኛል። ሊሊያና፣ እስኪ ወደ ኋላ ልመልስሽ እና ደግሞ በ14 ዓመትሽ ወደ ኢትዮጵያ ተመልሰሽ ለሶስት ሶስት አመት በጣሊያን የባህል ማዕከል ውስጥ ከቆየሽ በኋላ ነው ወደ ጣሊያን የተመለሹ። አሁን የምትኖሪውም እዛው ነው። እስኪ አስተዳደግሽ እንዴት ወደ ሙዚቃና ወደ ትወናው ሙያ ሊመራሽ እንደቻለ ንገሪን። ኢትዮጵያ በታዳጊነት እድሜ ኢትዮጵያ ያሳለፍኩት ሶስት አመት በህይወቴ ወሳኙ ጊዜ ነበር። ኢትዮጵያ ውስጥ በሚገኘው ጣሊያን ትምህርት ቤት ለመጀመሪያ ጊዜ የትወና ትምህርት ያገኘሁት ያኔ ነው። የዛኔ ነው ሳድግ ተዋናይት ነው መሆን የምፈልገው ብዬ ወሰንኩት። ከዚያ ጣሊያናዊ ሆነው ከተለያየ ሀገራት ዜጎች ጋር ክልስ ለሆኑ ልጆች በተዘጋጀ የቁንጅና ውድድር ላይ ኢትዮጵያዊ ክልስ ሆኜ ተወክዬ በማሸነፌ ወደ ጣሊያን ተላኩኝ በኤድኩኝ በአመቱ ደግሞ በጣሊያን እጅግ ታዋቂ ከሆነው ተዋናይና ዳይሬክተር ካርሎ ቨርዶኔ ጋር በመሆን የመጀመሪያውን ፊልሜን ሰራው። የጥበብ ሙያ የጀመረው ያኔ ነው። ከዚያ በኋላ ጣሊያን ውስጥ እጅግ ተወዳጅ በሆነው ቲቪ ትሪዮናል የታዩት ብዙ ተከታታይ የቴሌቪዥን ፊልሞች ላይ ተጫውቻለሁ። አሁን በቅርቡ ራሱ በኔትፍሊክስ ላይ እየታየ ያለ ማርፎር የተሰኘ ተከታታይ ፊልም ላይም ሰርቻለሁ። ትልቅ ስኬት እያገኘ ያለ ፊልም ነው። ጎን ለጎን ደግሞ የጃዝ ሙዚቃ ፍቅርም አለኝ። ሮም ውስጥ የሚገኝ ቅዱስ ሉዊስ የተሰኘ ሙዚቃ ትምህርት ቤት ተመሪያለሁ። ቤልጅየም ውስጥም ለአራት ዓመት ሙዚቃ አጥንቻለሁ። አንዳንዴ በምሳ በሰራቸው ቲያትሮች ላይ የጃዝ ሙዚቃ እጫወታለሁ። በዛ መልኩ ነው የጥበብ ሙያዬ እያደገ የመጣው። ኢትዮጵያ ውስጥም እንድጫወት የተጋበዝኩት። very popular cinemas, TV series, and you as you mentioned. እንዳልሽው አሁን በጣም ብዙ ፊልሞች፣ ተከታታይ የቴሌቪዥን ድራማዎች እና ቲያትሮች ላይ ጣሊያን ውስጥ በጣም ታዋቂ ከሆኑ ተዋናዮች ጋር ተጫውተሻል። እኔም ጨምሮ፣ ግን አብዛኛው ኢትዮጵያዊ ከአሜሪካ ሆሊውድ ፊልሞች ጋር ነው በብዛት የሚተዋወቀው። እና የጣሊያን የፊልም ኢንዱስትሪ ምን ይመስላል? ጣሊያን የፊልም ረዥም ታሪክ ያለው ነው። ቲያትር፣ ሙዚቃና የሲኔማ ጥበብ ስማር ይስበኝ የነበረው ሚያ ነው። በተለይም በስልሳዎቹ እና በሰባዎቹ የተሰሩ ድንቅ ፊልሞች አሏቸው። በእርግጥ ከሆሊውድ ይለያል። ምናልባት ለአውሮፓ ዘይቤና ለፈረንሳይ ፊልሞችም ይቀርባል። በተለይ አስቂኝ ፊልሞች የሚሰሩበት መንገድ ልዩ ነው። ስለ ጣሊያን ስታውቂ አስቂኝ ፊልም አይተሽ የጣሊያን መሆኑን ወዲያውን የምትረጭው يمكنك ان تكون مستقبلا للمستقبل للمستقبل للمستقبل للمستقبل للمستقبل للمستقبل للمستقبل للمستقبل للمستقبل للمستقبل በጣም ጥሩ ነጥብ ነው ያነሳሽው። እውነት ለመናገር ኢንዱስትሪውን ለመቀላቀል ቀላል አይደለም። በእርግጥ አሁን እየተቀየረ ነው። በዛም ደስተኛ ነኝ፣ በተለይ ለአዲሱ ትውልድ። የእኔ ትውልድ ግን ብዙ ታግሏል። በእርግጥ እኔ እድለኛ ነኝ፣ ምክንያቱም እንደኔ የአፍሪካና ጣሊያን ክልል ስለሆኑ የተወሰኑ እድሎች ነበሩ። እንደውም የዛሬ ሶስት ወይም አራት ዓመት ገደባ ህብረት ፈጥረን የጣሊያን ፊልም ኢንዱስትሪ እንደኛ ላሉ ሰዎች የሚሰጣቸው ገጸ ባህሪዎች መድሎ አለባቸው፣ የተሳሳተ ግንዛቤ የሚፈጥሩ ናቸው ብለን አቤቱታ አቅርበን ነበር ጊዜ የስደተኛ ገጸ ባህሪ ነው የሚሰጡን። ጣሊያናዊ መሆናችንን እውቅና አይሰጡትም። ከሌላ ሀገር እንደመጣና ጣሊያንኛ የማይችል ገጸ ባህሪ እንጂ መደበኛ የእናት የሐኪምና የአፍቃሪ ገጸ ባህሪ እንድንጫወት አያደርጉም። ይሄ ለእኔ የተቸገርኩበት ጉዳይ ነበር። አሁን ግን ሁኔታዎች እየተቀየሩ እኔም አዳዲስ ገጸ ባህሪያትን እየተቀበልኩ እየተጫወትኩ በመሆኑ በጣም ደስ ብሎኛል። ቅድም ጣሊያን ውስጥ ቲያትር መማርሽን ጠቀስ አድርገሽልን ነበር የመመረቂያ ስራሽን የሰራሽው ደግሞ በኢትዮጵያ የቲያትር ታሪክ ላይ ነው እና እስኪ ጥናትሽ ምን ላይ ያተኮረ ነበር? ይህ ጥናትስ በኢትዮጵያዊ ማንነትሽ እና ባህል ላይ ያሳደረው ተጽዕኖ አለ? ቲያትር ሂስቶሪ ቲያትር ስማር ስለ ጣሊያን፣ ፈረንሳይ፣ እንግሊዝ ና ሩሲያ የቲያትር ና የስነ ጽሑፍ ታሪክ ብዙ ንማር ነበር። ያኔ የአፍሪካ ቲያትር ስ ስል መጠየቅ ጀመርኩ። ስለዚህ መመረቂያዬን በኢትዮጵያ ቲያትር ላይ ለመስራት ወስኜ ኢትዮጵያ መጣሁ። ብሔራዊ ቲያትር ገብቼ ቲያትር አየሁ። የዛኔ 24 ወይም 25 ዓመቴ ነው። በጣም ተደነቅኩኝ። ምክንያቱም ትልቅ ቲያትር ነው፣ በጣም ብዙ ሰው ነበር። ቲያትሩ ስለ አጼ ቴዎድሮስ እንደነበር አስታውሳለሁ። የሚናገሩት ነገር በደንብ ባይገባኝም ተደስቼ ነው የወጣሁት። ጥናቱ ስለ ኢትዮጵያ ቲያትር ብቻ ሳይሆን ብዙ ስለማላውቀው የኢትዮጵያ ታሪክም እንድማራቸውኛል። ኢትዮጵያ እንዴት በታሪክ የበለጸገችን እንደሆነ ሳውቅ ተገረምኩኝ። ትልቅ ታሪክ አላት፣ ጥሩ ታሪክ አላት። እኔ እስካሁን ያወቅኩት ምናልባት አስር ከመቶ የሚሆነውን ነው። ገና ደግሞ ብዙ የሚጠና ታሪክ አላት። that's something that i'm trying and what i'm doing now i'm trying to take alam jet here in italy አልተጫወትኩም ግን እፈልጋለሁ። እንደውም አሁን እሱን ነው እየሞከርኩ ያለሁት። ኢትዮጵያ ያቀረብነውን የሙዚቃ ዝግጅት እዚህ ጣሊያን ውስጥ ለማምጣት እየሞከርኩ ነው። ኢትዮጵያ በጣሊያንኛ ነው የዘፈንኩት። ጣሊያን ውስጥ ደግሞ በአማርኛ መስፈን እፈልጋለሁ። አንዴ እዚህ ከዘፈንኩ ኢትዮጵያ መሄጃ የዘፍናለሁ። ግን የምትወጂው ወይም ደግሞ ልትጫወቹ የምትፈልጊው የኢትዮጵያ ዘፈን አለ? በአብዛኛው በሰማኒያዎቹ የተዘፈኑ ዘፈኖችን እያጠናው ነው። አንዱ የባህል ዘፈን ነው ትንሽ ይከብዳል። ነገር ግን ሙላቱ አስታጥቄን በጣም ወደዋለው። የግርማ ተፈራርና የቡዝነሽ በቀለንም እየሰማ ነው። ቀስ እያልክ ቆየት ያሉ ዘፈኖችን እያጠናሁ ነው። ሁለት ጣሊያናዊ እና ኢትዮጵያዊ ማንነት ይዘሽ ማደግሽ በጥበብ ስራሽ ላይ ልዩ እድል ፈጥሮልኛል። Of course, you know like being a part of two uh, nation or culture. በትክክል የሁለት ባህል አካል ስትሆኝ የበለጠ ሀብታም ያደርግሻል። ግን ደግሞ አንዳንዴ የማይመች ነገሮችም ይኖሩታል። በአንድ በኩል እድል ነው ምክንያቱም አይምሮሽም ክፍት ያደርግልሻል፣ ሌሎች የማያገኙትንም እድል ይፈጥርልሻል። በሌላ በኩል ደግሞ ሙሉ ለሙሉ የዚህኛው ወይም የዛኛው አካል እንዳልሆንሽ እንዲሰማሽም ያደርጋል። ሊሊያና፣ ታዲያ በቀጣይ ምን ይዛ ትመጣለች ብለን እንጠብቅ። ምናልባት የሁለቱን ሀገሮች ባህል ያጣመረ የጥበብ ስራ አውዎ፣ አሁን መስራት ጀምረናል። ለምሳሌ የኢትዮጵያ ባህል በተለያዩ ከለሮች አለባበሶች ላይ ታያለሽ፣ ግን ደግሞ የአውሮፓና የአሜሪካ ተጽዕኖ ውስጣቸው እንዳለም ትመለከቻለሽ። ይሄ ራሱ ደስ የሚል ነገር ይፈጥራል። ሁለት የተለያዩ ባህሎች አካል በመሆን እድለኛ ነኝ፣ ምክንያቱም ሁለቱን በማደባለቅ አዲስ ነገር መፍጠር እችላለሁ። ሚሊያና፣ እንግዲህ አዲሱ ስራሽ አልቆ ለማየት እንጓጓለን። የዛኔ ደግሞ ምናልባት ተገናኝተን ስለ አዲሱ ስራዎችሽ እናወራለን። ለዛሬ ግን አብረሽን ስላመሸሽና ና የሙዚቃ ህይወትሽን ስላጋራሽን በአድማጮች ስም በጣም አመሰግናለሁ። ተንክ ዩ ሶ መች ፎር ኢንቫይቲንግ ሚ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሀበሻ ማምስ የዲያስፖራ እናቶች የፌስቡክ ቡድን ነው። በጎርጎሳውያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገችው እናት የተመሰረተ ሲሆን በአሁኑ ጊዜ ከ15000 በላይ ዲያስፖራ እናቶች በአባልነት ይሳተፉበታል። ኤደን ገረመው በቡድኑ ላይ ያተኮረ ቀጣይ መሰናዶ አዘጋጅታለች። ከኤርትራውያን ቤተሰቦች ተወልዳ ዩናይትድ ስቴትስ ውስጥ ያደገችው የሀበሻ ማምስ የፌስቡክ ገጽና የአልማዝ ኤንኮ እህት ተቋም መስራች ቤሪ ገብረ ህይወት የራሷን ትዳር መስርታ ልጆች ስታፈራ የሀበሻ ባህልንና አሜሪካዊ ሕይወትን አዋህዶ ለልጆቿ ማስተላለፍ አስፈላጊ መሆኑን ተገንዝባለች። ሀበሻ ማምስ ገጽን የጀመርኩት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናት ስሆን ነው። ያኔ ላደርግ የፈለግኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘትን ነበር። የመጀመሪያ ወንድ ልጄን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተ መጻሕፍትና መጫወቻ ቦታዎች በሚሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለግኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በዓለም ዙሪያ ካሉ እናቶች ጋር የመገናኘቱ ሁኔታ ተከተለ። የሀበሻ ማምስ የፌስቡክ ፌስቡክ ገጽ በአሁኑ ሰዓት ከ15 ሺ በላይ በዓለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ ዓመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሀሳቦች አድማስዋን እንዳሰፉት ትገልጻለች። በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መጥታ ይሄ ሥራ እየሰራሁ ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ከአማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍች ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ። ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች። ሴት ልጄ ታይፕ አንድ የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንድናት ተፈትኜ ነበር። ከዛ ገጽ ላይ ወጥቼ ልጅ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ፣ ምን ማድረግ እችላለሁ ብዬ ጠየቅኩኝ። ከመቅስበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ አንድ የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለእኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራሱ እኮ የበሽታው ታማሚ ነኝ፣ ነገር ግን ይህንን መረጃ አላውቀውም። በተመሳሳይ የቨርጂኒያ ግዛት ነዋሪ የሆነችው እና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ፣ በተጨማሪም በተለያዩ ጊዜያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች። እኔ በእውነቱ ሲንግል ማም በሚለው ማለት ነው። እና ብቻ በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ። ሰፖርት አለው እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን አስራ አራት ዓመት ነው። በጊዜው ግን ትንሽ ልጅ ነበረ። የተለያየ ጸባዮች ስታይ እኔ ብቻ አይደለውም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ። የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልግ ኢትዮጵያን በቃ መላክ ብትፈልጊ፣ ሬስቶራንቶች እዚህ ቦታ በልቻለ በሚለው በቃ የተለያዩ ኢንፎርሜሽኖች ነው የምንቀባበለው ማለት ነው። ሁላችንም በሙያም ቢሆን የምጠይቀውን ነገር እስከምችለው ድረስ እመልሳለው። እንዲሁም ደግሞ ሰውም ቢዝነስም አግኝቻለሁ። የገጹ መስራች ቤሪ ገብረ ህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች፣ እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ። ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወልዱ ሴቶች የአያት የአክስት በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖሩም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህጻናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች ይነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገር እና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የአራስ ቤት እንክብካቤ እስከ አርባና ሰማኒያ ቀናት ድረስ አለ፣ ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው። ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ ም ላይ አስረኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በዓለም ዙሪያ ያሉ እናቶች በአካልና በድረ ገጽ የሚገናኙበት በቀናት የሚቆይ የእናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረ ህይወት አጋርታለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ የነበርኩት ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ አብራ ነበረች። የነገ ሰው የበለን። መልካም ምሽት ይሁንላችሁ።